የመላው የኢትዮጵያ አንድነት ድርጅት መኢያድ ወደ አደባባይ የወጡ ዜጎችን እና ቤቶች የማፍረስ ተግባሩ እንደ አዲስ ቀጥሏል ሲል መግለጫ ሰጥቷል። ዋና ጸሐፊው አቶ አዳነጥላሁን በንባብ ካስደመጡት ውስጥ ሕገ መንግሥታዊ መብታቸውን ተጠቅመው ወደ አደባባይ የወጡ ሰላማዊ ዜጎች ላይ በወሰደው የግፍ ጭፍጨፋ በሁሉም የሀገሪቱ ክፍሎች እስራቱ፣ ማዋከቡና ግድያው የበለጠ ተጠናክሮ ቀጥሏል። በሌላ በኩል ለተወሰነ ጊዜ ጋብ ብሎ የነበረው ቤቶች የማፍረስ ተግባር እንደ አዲስ ቀጥሎ በሲዳማ ዞን ዳሌ ወረዳ አሊቲና ቢኒናታ በተባሉ ቀበሌዎች ከአምስት መቶ በላይ ያላነሱ ቤቶች መፍረሳቸው ይታወቃል። ይህንን ጉዳይ በሚመለከት ቀደም ሲል ከመንግስት አካላት ጋር የፖለቲካ ድርጅቱ የተነጋገረበት መሆኑ በወቅቱ የተገለጸ ሲሆን፣ ተፈናቃዮች አሁንም እሮሯቸውን ለማሰማት በድርጅቱ ቅጥር ግቢ ከተኮለኮሉት ውስጥ የሚያሰሙት እዛው አካባቢው ላይ በቃ ሸራ ምናምን ወጥረን ነበር ያለ ነው። እሱንም ባለፈው እለት መጥተው መንቅረው ሸራውንም ምኑንም ወስደው ነው። ተዋሄሉት ቤት ልሰራ የቻልኩት አረብ ሀገር ስደት እጄ ነው። የማንም ሽንት ቤት አጥቤ ተሰደን ከሀገራችን ተሰደን ሰው ሀገር ሄር ከሰው ሀገር ደግሞ መጣን፣ አገር አለን ብለን ቤት ሰራን ከገበሬ ገዝተን አልሐምዱሊላ መኖር ስንጀምር ልጅ ስንፈጥር ልጅ ማስተማር ስንችል አሁን በላያችን ላይ ዛሬም ነገም አልተባለም፣ መጣና ቤታችን ፈረሰ። በንብረታችን ላይ ምንም የተደረገ የተነገረ ነገር አንዳችም ነገር የለም። ቦታችን አንለቅም ብለን እዛው ዝናቡ ምኑም፣ ልጄ ስንት ቀን እንዳሳከምኩት ታሞ፣ ከዛም በኋላ ሸራ ወጥረን እየኖርን እያለ በሻር በላያችን ላይ በቀደም መጡና ፈረሱት። እኛ ለፍተን ሰርተ ይሄንን ያህል ማጣት ዜጎች አይደለንም ወይ? ስደት አቁሙ የሚባልበት ስደትን አቁመን ምን በላውን በላያችን ላይ ንብረታችን ያፈርሰዋል። ካፈረሰም እሺ፣ የወጣም ወጣ፣ የሞተም ሞተ። ዛሬ የሚታዩ ሽታ ነው የሰው ሽታ ነው፣ ግን ያንን የሚያየ የበላይ አካል የለም በፍጹም። የመላው ኢትዮጵያ አንድነት ድርጅት መያድ እንግልትና ግድያ እንዲቆም በማለት ከወሰደው አቋም ሌላ እንደ መፍትሄ ካስቀመጣቸው ሰባት ነጥቦች ውስጥ በተለያየ ወቅት የታሰሩ የፖለቲካ እስረኞች በሙሉ ያለአንዳች ቅድመ ሁኔታ እንዲፈቱ፣ በአሁኑ ወቅት በየቦታው የተጀመረው የቤት ማፍረስ ተግባርም በአስቸኳይ እንዲቆም የተዘረዘሩት አብይ ጉዳዮች የማይፈጸሙ ከሆነ ፓርቲያችን ከሕዝብ ጎን በመሰለፍ ማንኛውንም የሰላማዊ ትግል የሚፈቅደውን የትግል ስልት በመከተል አስፈላጊውን ሁሉ ለመፈጸም ዝግጁ መሆናችንን አቻ የፖለቲካ ፓርቲዎችም ከጎናችን ይቆሙ ዘንድ ጥሪያችንን እናስተላልፋለን። የህዝብ ድምፅ ይሰማ በማለት የድርጅቱ ፕሬዚዳንት ዶክተር በዛብህ ደምሴ በመወት ወት አሁንም ለመግለጽ የምፈልገው ነገር ቢኖር የህዝብ ድምፅ ሲሰማ ብቻ ነው። የእነሱ ድምፅ እስካልተሰማ ድረስ ችግሮች ይቀጥላሉ። ውጤት የለውም ብላችሁ ትገምቱ ይሆናል። ግን እኛ የምናደርገው አሁን አንድ ቀን ውጤት ይኖረዋል ይህንን አትጠራጠሩ በመጨረሻም በመደምደሚያ የሚያድ ተቀዳሚ ምክትል ፕሬዚዳንት አቶ አሰፍ ሀብ ይሄ ነገር ከ አምስት ዓመት በኋላ ዛሬ ትልቅ ችግር ሆኖ ከፓርቲዎችም አልፎ ከመንግስትም አልፎ የህዝብ መነሳሳት አስከትሏል አራት አምስት አስር ዓመት ቢጨምር የት ይደርሳል ንገሩ መፍትሄ ዴሞክራሲያዊ የሆነ ፍትሃዊ የሆነ በውይይት ላይ የተመሰረተ መብት በማክበር ላይ የተመሰረተ መፍትሄ ከአሁኑ ሳይመሽ ያስፈልጋል ጌታቸው ተድላ ኃይለ ጊዮርጊስ ለዶቸቬለ ራዲዮ ከአዲስ አበባ።